The Voice of America. በትግራይ ክልል የተወሰኑ አካባቢዎች የቴሌኮም አገልግሎት እንደገና መጀመሩን ኢትዮ ቴሌኮም አስታወቀ። ያጋጠሙ ጉዳቶችን በመጠገንና መልሶ በማቋቋም እንዲሁም አማራጭ የኃይል አቅርቦቶችን በመጠቀም ላይ መሆናቸውን የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬ ህይወት ታምሩ ለአሜሪካ ድምፅ አብራርተዋል። አገልግሎቱ በዳንሻ፣ በታርካን፣ በሁመራ፣ በሽራሮ፣ በማይ ጸብሪና በማይ ካድራ በከፊል ባላማጣ ደግሞ ሙሉ በሙሉ መጀመሩንም ጠቁመዋል። የመቀሌው የቴሌኮም መሠረተ ልማት መጎዳት አለመጎዳቱን የሚያጠና ቡድን መላኩንና እስከ ነገ ድረስ ውጤቱ እንደሚታወቅም አስረድተዋል። የኢትዮ ቴሌኮም ዋና ሥራ አስፈጻሚ ፍሬወ ታምሩን በስልክ ያነጋግራቸው እስክንድር ፍሬው ነው። በትግራይ ክልል ተቋርጦ የነበረው አገልግሎት በከፊል መጀመሩን ከሚያብራሩበት ይጀምራሉ። ዛሬ ለደንበኞቻችንን ለሚዲያ አጋሮቻችንን እንዳሳወቅ ነው። ሰሞኑን ሁሉ እየሰራ ነው ያለ ነው እንግዲህ መከላከያ በተቆጣጠራቸው አካባቢዎች የቴሌኮም አገልግሎት የምንሰጥባቸውን ኢንፍራስትራክቸሮች እየጎበኘ እንደዚሁም ጉዳት የደረሰባቸውን እየጠገንን ነው የቆየ ነው ስለዚህ ከስር ከስር እንግዲህ መጠገም የሚቻል ናቸውና እንደምታውቁት የቴሌኮም አገልግሎት ለመስጠት ከሚያስፈልጉ መሰረታዊ አቅርቦቶች መካከል የሀይል አቅርቦት ነው። በአብዛኛው አካባቢ የኮመርሻል ፓወር፣ የመደበኛ የኤሌክትሪክ አገልግሎት አልደረሰም። ስለዚህ እያደረግን ያለ ነው እንግዲህ በአማራጭ የሀይል አቅርቦት ማለትም በጀንሬተር እና በሶላር ሳይት የሚሰሩትን ቴሌኮም አገልግሎት መስጫዎቻችንም ከጥገና ባሻገር እንግዲህ ሀይል አቅርቦት እንዲያገኙ በማድረግ አገልግሎት ለማስጀመር ውጥረት እያደረግን ነው። በዚህም ባደረግ ነው እንግዲህ በከፊል የሰራባቸው አካባቢዎች በዳንሻ፣ በተርካን፣ ሁመራ፣ በሽራሮና ማይጸብሪ እንዲሁም ማይካድራ በከፊል በከፊል ስንል እንግዲህ ያለው በዛ አካባቢ ያለው የቴሌኮም አገልግሎት ለመስጠት የዘረጋ ናቸው ኢንፍራስትራክቸሮች ሙሉ በሙሉ አልተነሱም። ያልተነሱበት ምክንያት የሀይል አቅርቦቱ አማራጭ የሀይል አቅርቦት ስለተጠቀምን ነው ማለት ነው። አላማጣ ግን ሙሉ ለሙሉ ለማስነሳት ችለናል። ስለዚህ ባንኮችም ሌሎች ደንበኞቻችንም አገልግሎት እንዲያገኙ አስችለናል ማለት ነው። በቀጣይም እንግዲህ ጥገናዎችን እያደረግን ነው። ቲሞቻችን በሁሉም አቅጣጫ ተሰማርተዋል። እንደዚህ የሚያስፈልጉ በተለይ ኃይል አቅርቦት ሙሉ ለሙሉ ለማስነሳት ኃይል አቅርቦት መደበኛ ኃይል አቅርቦት መዳረስ ጋራ እየሰራ ነው የምንገኘው። እስክንድር፣ ይሄ ነው ያለው ሁኔታ አሁን ጥገናዎች እያደረግን ነው ሲሉ፣ ምን ያህል ጉዳት ነበር የደረሰባቸው የእናንተ መሰረተ ልማቶች፣ አገልግሎቱን ለመስጠት የሚያስፈልጉ መሰረተ ልማቶች ምን ያህል ጉዳት ነበር የደረሰባቸው በዚህ በህግ ማስከበር ዘመቻው? እስክንድር፣ ጥሩ ጥያቄ ግን ሙሉ ሪፖርቱን እንግዲህ እንዳጠናቀ ሰራ የሚሆን ወይም ደግሞ ኦብዘርቬሽናችን እንዳጠናቀቅ ይፋ የምናደርግ ሆኖ፣ ዋና ዋና የሚባሉት ጉዳቶች ግን ፋይበሮቻችን ላይ በተለይ ቴሌኮም አገልግሎት የምንሰጥበት ኮርሳት የምንላቸው ደግሞ በየቦታው የተከልናቸው መሰረተ ልማቶች የሚገናኙባቸው ማሰራጫ መስመሮች ማለት ነው። ፋይቨሮች ሲሉ ማሰራጫ መስመሮች ፋይበሮቲክ በደንብ ተቆርጧል እና እነሱ ማድረግ መጠገብ። ለምሳሌ ሽሬ ላይ ከፍተኛ ጉዳት ነው የደረሰበት። የእኛም ፋይበር በመሬት የሚሄደውም እንደዚህ ደግሞ የኤሌክትሪክ አገልግሎት ኦፒጂ ደብሊው እንጠቀማለን እሱም እንደዚህ ጉዳት ደርሶበታልና ረጅም ኪሎ ሜትር ስለሆነ ጉዳት የደረሰበት ጥገናውን እስካሁን አላጠናቀቅ ነው። አንዳንድ ኮርሳይቶቻችንም ላይ መጠነኛ የሆነ ጉዳት ደርሶባቸዋል። እነሱንም እየጠገንን ያለ ነው። በቀጣይ እነዚህም ጉዳት የደረሰባቸውን የመሰረተ ልማቶች በዝርዝር በአይነትም በገንዘብም ምን ያህል ጉዳት እንደደረሰብን የምናቀርብ ነው የሚሆነው። የተወሰኑት ቲሞቻችን ገና አልተመለሱም። እዛው ሆነው ከማዕከል የሚሰጣቸውን አመራር እየተቀበሉ ጥገናውን እያከናወኑ ናቸው ያሉት ማለት ነው። እና በከፊልም ቢሆን ኮሚኒኬሽኑን ቴሌኮም አገልግሎቱን በማስጀመር ማህበረሰቡ ኮሚኒኬት ማድረግ እንዲችል ጥረት እያደረግን ነው ያለ ነው ማለት ነው። ከዛ ባሻገር በዋናነት በመቀሌ ከተማ ዋና የምንለው ትልቁ የኮርሳይታችን የትግራይ ክልልን ሰርቬይ የምናደርግበት ኮርሳይት አለ። ለአድማጮች ግልጽ ለማድረግ እንግዲህ ዋና ዋና የቴሌኮም ኢኮቲቃዎቻችን አገልግሎቱን ለመስጠት የሚቀመጡበት ናቸው ማለት ነው እና በየቦታው የምታዩቸው ታወሮች አሉ። ለምሳሌ ከነዛ ውጭ ደግሞ ኮርሳይት የምንላቸው ዋና ዋና እቃዎች ብለን የሚሰራቸው እቃ ባነዛውም የቴሌኮም ኢኩፕመንት ሰርቨሮች፣ ለምሳሌ እንደዚህ አይነት እቃዎቻቸው የሚቀመጡባቸው ማከማቻ ቦታዎች ሰዎች አገልግሎቱን ለመስጠት የሚያስፈልጉ እንግዲህ የቴክኖሎጂ ተርሞችን ለመጠቀም ደመኞቻችን ኮንፊዩዝ እንዳላደርግ ብዬ ነው። እነዚህ ሳይቶች መነሳት ይኖርባቸዋል። ጉዳት የደረሰባቸው መጠገን ይኖርባቸዋል። በየቦታው ደግሞ የምታያቸው ታወሮቻችን ከነዚህ ኮር ሳይቶች ጋር የተገናኙባቸው ፋይበር ኬብል አለ። ይሄ ደግሞ መጠገን ይኖርበታል። የተቆረጡ ብዙ አሉ። ሪሃብሊቴሽን የሚፈልጉ ጥገና የሚፈልጉ ብዙዎች አሉ። እነዚህ ኮር ሳይቶች አካባቢ ላይ ደግሞ ከመደበኛ የሀይል አቅርቦት ባሻገር የአገልግሎት መቆራረጥ እንዳይኖር በተለይ ኮር ሳይቶቻችን ላይ ጀኔሬተሮች ይቀመጣሉ። ለምሳሌ በዳንሻ ላይ የነበረው የጀነሬተራችን ተጎድቶ ነው የነበረው። ስለዚህ ከሌላ በርካታ አሁን የተጠቀምን ያለ ነው። በየአካባቢው በእነዚህ ሳይቶች ላይ የነበሩ ባለሙያዎቻችንም አንዳንዶቹን ስላላገኘ ናቸው ከአቅራቢያ ካሉ ጽህፈት ቢሯችን ነው የሰው ሀይል ከአዲስ አበባም እንደዚሁም፣ ለምሳሌ ከጎንደር ከባህር ዳር ከደሴ ከየአቅራቢያው እንደዚሁም ከሰመራ ባለሙያ እየላከን እያሰራን ያለ ነው ከሄድኳርተር የሚሄደው ዋናው ኮርቲሙ እንደተጠበቀ ሆኖ ማለት ነው። ስለዚህ እነዚህ አይነት ጥገናዎችን እያደረጉ ናቸው ያሉት። አንዳንድ ሳይቶችን ለማስነሳት የምንጠቀመው እንግዲህ የሀይል አቅርቦታችን መደበኛው የኤሌክትሪክ ሀይል እንዳለ ሆኖ ጀነሬተር አለን፣ ሶላር ሲስተሞችንም እንደዚህ እንጠቀማለን። ስለዚህ በአብዛኛው የመደበኛ ኤሌክትሪክ ገና ያልተነስካባቸው በመሆናቸው በከፊል ያል ነው። ለዛ ነው ለምሳሌ በዳንሻ ተርካን መራ፣ በሽራሮ ማይጸብሪ፣ ማይካድራ በከፊል ያለበት ምክንያት ካሉን አጠቃላይ ቢቴሶች ከሶላር ሲስተም መነሳት የቻሉትን እና ሰርቭ እያደረግን ያለ ነው ማለት ነው። እንደዚሁም በጀኔሬተር ያላቸውን ነዳጅ በመሙላት ጭምር ነው አገልግሎት ለመስጠት የሞከርን ያለ ነው። እንግዲህ ቀስ የተጓዝን ነዳጅ መሙላትም ጀኔሬተሮችን አቬል ማድረግ ራሱን የቻለ ሰፋ ያለ ጊዜ ከመውሰዱ ጋር ተያይዞ ማለት ነው። መቀሌ ላይ የሚኖረን እንግዲህ ቲማችን በዛሬና በነገ መካከል ይደርሰን ብለን እናስባለን። ይሄንን እንዳጠናቀቅን ደግሞ እንደዚሁ መረጃ ሰጣችኋለን ማለት ነው። መቀሌን ጨምሮ በሌሎች በሁሉም የትግራይ አካባቢዎች መቼ እናዳርሳለን ብላችሁ ታስባላችሁ? አሁን አገልግሎቱን መሰረታዊ ያቄ ሊመለስ የሚገባው የመቀሌ ኮርሳይት ያለበትን ሁኔታ ማረጋገጥ ይኖርብናል ማለት ነው። ምን ያህል ጉዳት እንደደረሰበት ዛሬ የሄደው ሲም ሲደርስ ነው የምናውቀው ማለት ነው። ከፍተኛ ጉዳት ከደረሰበት አገልግሎቱን ለመመለስ ረዘም ያለ ጊዜ ሊወስድ ይችላል ማለት ነው እንደደረሰበት ጉዳት መጠን ይሆናል ማለት ነው የሚወስደው። እንግዲህ አንዳንድ ቦታዎች ላይ ዋይሮች በጣም ተመትተዋል፣ ተጎድተዋል እና እነሱን ለመጠገን ሰፋ ያለ ጊዜ ይወስዳል። ምንድን ነው እያደረግን ያለ ነው በሌሎች አማራጮች እንግዲህ አገልግሎት እንዳይቋረጥ ተብሎ ከዚህ በፊት የተዘረጉ ኦልተርኔቲቭስ ወይም ሪደንደንት የምንላቸው አሉ። ወደ ሌላ ኤሪያ ትራፊካቸውን ዳይቨርት በማድረግ ማህበረሰቡ፣ በዛ አካባቢ ያለው ማህበረሰብ አገልግሎት እንዲያገኝ ጥረት እያደረግን ነው። አሁንም ሰርተዋል ያልናቸው በከፊል ሰሩ ያልናቸው እዚያው ባለው አቅርቦት ብቻ ሳይሆን ወይ ኮትመንት ብቻ ሳይሆን በአቅራቢያ ወዳሉ ክልሎችም ዳይቨርስ በባረል ጭምር ነው እያሰራ ነው ያለ ነው ማለት ነው እንደ በሚገባ ቋንቋ ለማስቀመጥ ያህል። ስለዚህ መቀሌ ላይ ያለው ዋናው ሲሰል ወይም ደግሞ የኮርስ አይታችን በደረሰበት የጉዳት መጠን ይሆናል። እንግዲህ ሪከቨር የምናደርግበት እንዲዘኝ የሚወስነው እሱ ነው ማለት ነው። የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬዎት ታምሩ፣ በጣም አመሰግናለሁ። በአሜሪካ ድምጽ ሬዲዮ አድማጮች ስም እኔም አመሰግናለሁ እስክንድር። መልካም ቀን።